እንደምናመሽታችሁልኛል የተከበራችሁ አድማጮቼ፣ ሩሲያ እያስተናገደች ባለችው የኮንፌዴሬሽን እግር ኳስ ዋንጫ ውድድር ለግማሽ ፍጻሜ ያለፉት ብሔራዊ ቲሞች ተለይተዋል። ሰላሳ አራተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል ሲያትል ዋሽንግተን ውስጥ የፊታችን እሁድ ይጀመራል። ዘንድሮ ምን ለየት ያለ ዝግጅት አለው? ውይይት አለን። አብራችሁን ቆዩ። የኮንፌዴሬሽኑን ዋንጫ ዜና ላስቀድም። ከቢምድብ ጀርመንን ተከትላ ለግማሽ ፍጻሜው ያለፈችው ቺሌ ናት። ቺሌ ያለፈችው በዙር ፍጻሜው ግጥሚያ ከኦስትሬሊያ ጋር እኩል አንድ ለአንድ ከተለያየች በኋላ ነው። በ2016 የአውሮፓ ሻምፒዮኑ ፖርቱጋል ከነገ በስቲያ ረቡ ከቺሌ ጋር ይገጥማል። የዓለም ሻምፒዮኑ ጀርመን ደግሞ የአፍሪካውን ሻምፒየን ካሜሩንን ሶስት ለአንድ አሸንፎ ነው ወደ ግማሽ ፍጻሜው የተሸጋገረው። ጀርመን ሐሙስ ዕለት ከሜክሲኮ ጋር ትጫወትና ለፍጻሜው አላፊዎች ይታወቃሉ። ለጀርመን የላይፕዚጉ አጥቂ ቲሞ ቨርነር ከሦስቱ ሁለቱን ጎሎች አግብቷል። ለካሜሩን ብቸኛዋን ግብ ያስቆጠረው ደግሞ የፖርቶ አጥቂ ቪንሰንት አቡባካር ነው። ከነገ በስቲያ ረቡና ሐሙስ ፖርቱጋል ከቺሌ ጀርመን ከሜክሲኮ ይጋጠሙና ለዋንጫ ፍጻሜው ያለፉት ሁለቱ ይለያሉ። እንከታተላለን። ሰላሳ አራተኛው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌስቲቫል የፊታችን እሁድ ሲያትል ዋሽንግተን ውስጥ ይጀመራል። ኢትዮጵያውያንን ማሰባሰብ ብሪንጊንግ ኢትዮፒያንስ ቱጌዘር የሚል መርህ ያለው ይህ አንጋፋ ፌዴሬሽን ዘንድሮ ምን ለየት ያለ ዝግጅት አለው? አዲሱ አበበ ከፕሬዚዳንቱ አቶ ጌታቸው ተስፋዬ ጋር ባለፈው አርብ የጀመረውን ውይይት ዛሬ ያጠናቅቃል። መቀጠል ትችላላችሁ። አዲሱ። ብዙ ነገር አለው። ለየት የሚያደርገው ስፖንሰሩ ኡበር ነው። ኡበር የመጀመሪያ ነው የእኛን ስፖርት ፌዴሬሽን በአሜሪካን ሀገር ያሉ ትልቅ መልታዊ ናሽናል ኮርፖሬሽኖች ስፖንሰር ሲያደርጉት። በዚህ በኡበር ከጀመርን ወደፊት ሌሎችን ለማግኘት እድል አለን። ኡቨርን ባናገኝ ኖሮ ሲያትል መሄድ እድላችን ትንሽ ነበር የሚሆነው። ሌላ ደግሞ ለየት የሚያደርገው የዘንድሮውን ነገር የአሜሪካን ሲቪል አቪዬሽን ፈቃዱን ካልከለከለን የኤር ሾውም ለማዘጋጀት እየሞከር ነው። እንደምታውቀው ሲያትል የቦይንግ ያለበት ነው እና ብዙ ኤር ሾው የሚያሳዩ ድርጅቶች አሉ። ከእነሱ ጋር ተዋውለናል። ሁሉ ነገር ከተሳካ የኢትዮጵያ ላይ ከአየር ላይ የኢትዮጵያን ባንዲራ ይዞ ወደ ሜዳውን የሚወርዱ ነገር እያዘጋጀን ነው። ለየት ያለ ስለሆነ እዛ አካባቢ ያሉ ሰዎች ይሄ ነገር እንዳያመልጣቸው ነው። ስለዚህ ብዙ ብዙ ነገሮች አሉ። መቼም የኢትዮጵያን ቀን ካነሳን ግን፣ አቶ ጌታቸው፣ የኢትዮጵያ ቀን ብዙ ጊዜ ከዘፈን ያለፈ አይሆንም። ተሰበሰቡ አርቲስቶች፣ ዘፋኞች መጡ፣ ዘፈን ታየ። የኢትዮጵያ ቀን ሆኖ ብዙ ሰው ኢትዮጵያን የማስተዋወቅ ነገር ነው የሚጠብቀው። ታሪኳን ስነ ጽሑፏን የመሳሰለ ተናጋሪዎች ቀርበው ስለ ኢትዮጵያ የሚሰጡት ምስክርነት፣ አገሪቱ ውስጥ ያለውንም ሁኔታ በጎውንም ሆነ መጥፎውን እያነሱ ለሕዝቡ ግንዛቤ ማስጨበጥ ከዘፈን ያለፈ እንዲሆን ለማለት ነው። የከተማውን ባለስልጣናቶች ሁልጊዜ የምንደጋበት ነው። ሁልጊዜ የእኛ ሾው ላይ ይመጣሉ። ኢትዮጵያን ቀን ይመጣሉ ዘንድሮም እንደውም የሲያትል ከንቲባ እመጣለሁ ብሎ ቃል ገብቶልናል። ኢትዮጵያ ላይ ሳምንቱንም የኢትዮጵያ ቀን ብለዋል ከንቲባው። ልክ ነው እና ደግሞ መምጣታቸውም ደግሞ ትልቅ ነገር ነው። ሌላም ሌላም ነገር እንግዲህ የኢትዮጵያን ነገር የሚያስታውሱ ነገሮች ለማድረግ እንሞክራለን ግን ዋናው ደግሞ ህዝቡ የሚመጣውም ደግሞ ለመደሰት ነው። ሙዚቃ ለመስማት ነው፣ ለመደሰት ነው። ባለፉ ሁለት አመት ሰው ትንሽ እኛን ክርቲሳይዝ ያደረገን ዘመናዊ ሙዚቃዎችን አሳነሳችሁ የሚል ነው እና አሁን በተቻለ መጠን ዘመናዊ ሙዚቃዎቹን ከአገር ባህል ሙዚቃዎች ጋር አገናኝተን ለማቅረብ ነው። ዘፋኞቹ ብዙዎቹ መጥተው የኢትዮጵያ እንደ ላይ እንደሚዘፍኑ አንድ ሁለትም ዘፈን ቃል ገብተውልናል። ሙዚቀኞቹ ደግሞ እንደዚያው ቃል እንዲገቡልን እየጣርን ነው። የኢትዮጵያ ቀን ማለት ለንግድ የምንመጣበት ሳይሆን ኢትዮጵያን የምናስታውስበት፣ ኢትዮጵያን የምናከብርበት በዓል ስለሆነ ሁሉም ሰው ለዚህ ነገር እንዲተባበረን ለማስታወስ ፈልጋለሁ። መረዳዳት ያስፈልጋል። አንድ ጊዜ ትዝ ይለኛል ወጣት ዘፋኝ፣ አዎ ለኢትዮጵያ ቀን ተጫውቶም ለመዝጊያውም የተጫወተ እና ብዙዎቹ ለመዝጊያው ቀን ሊጫዋቱ ይችላሉ። ግን የኢትዮጵያ ቀን ላይ መኖራቸው ይገለጥና ማስታወቂያ ይሰራላቸው ይለፈፍና፣ እነሱ ግን የኢትዮጵያ ቀን አይጫዋቱም። ለመዝጊያው ሊጫዋቱ ይችላሉ እና ይሄን ነገር ምን ያላሰባችሁበታል? ሁለቱም ላይ እንደው ቢያንስ ቢያንስ እንደው አንድ ሁለት ዜማ ተጫውቶ የመሄድ ነገር አዎ። አዲሱ ይሄ በጣም ትልቅ ነገር ነው የተናገርከው። የእኛም ትልቁ ችግራችን ይሄ ነው። አርቲስቶችም ቢሆን ይሄ ነገር እንዲገባቸው ያስፈልጋል። እኔ እነሱ ላይ ተጽዕኖ ለማድረግ ሳይሆን እንዲገባቸው ያስፈልጋል። ይሄ የኢትዮጵያ ምሽ በዓል ነው እና እዚህ ላይ መስፈን እንደ ክብር አድርገው መቁጠር አለባቸው። ድሮ እዛ ያመጡ ዘፋኝ እነ ጥላሁን ገጽ ዝነመሀሙድ በአሁኑ ሰዓት ግን የበጎ አድራጎት ነገር ለመስራት ያለው ጉጉት እየቀነሰ መጥቷል። እዚህ ላይ የሚመጡት ሰዎች ክሎዚንግ ናይት ወይም ደግሞ ሌላ ጊዜ መሄድ የሚችሉ አይደሉም። እንዳሉ ፋሚሊዎች ናቸው፣ ሕጻናቶች ናቸው እና ያላቸው መገናኛ ቦታ ይሄ ነው እና ይሄንን አስበው ለነኚህ ሰዎች ስሉ መጫዋት አለባቸው። ኤስኤስኔ ለሁሉም ከፍሎ አይችልም፣ ከአቅማችን በላይ ነው። በተለይ ሙዚቀኞቹ ዛኞች ሙዚቀኞቹ ራሳቸው እዛ ከተማ ውስጥ የሚመጡት ሌላ ኮንሰርት ለማሳየት ሆነው እዚህ ላይ ተባበሩ ስል ናቸው ካልከፈላችሁ ይላል። የኡበርን ስፖንሰርሽፕ ብታነሳ ኢትዮጵያ አየር መንገድ ነበር ለብዙ ጊዜ ስፖንሰራችሁ ባለፈውም አልነበረም እና እየመነመነ ነው የኢትዮጵያ አየር መንገድ ድጋፍ። ምንድን ነው ምክንያቱ ምን ሆነ? አዎ ይሄ በጣም ጥሩ ጥያቄ ነው። በጣም የሚያሳዝንም ነገር ነው። የኢትዮጵያን ኤርላይንስ አምስት አምስት ቲኬት ይሰጠን ነበር። ያ የሚሰጠን አምስት አምስት ቲኬት ያውም ደግሞ በጋርና በክርስመስ አካባቢ ማትጠቀምበት አሁን እሱን እንኳን ባለፈው አመት ከለከሉ። እኔ ደብዳቤ ጽፌ ለኢትዮጵያን አላያንስ ለማኔጀሩም እዚህ ዋሽንግተን ዲሲ ላለውም ስራ አስኪያጅ ጽፌ ያለች የምትሰጡን አምስት አምስት ንች ለምን አስቀራችሁ? ዝም ብላቸው ያሉት ምንድን ነው? አይዶኖ በአማርኛ ምን እንደሚባል አንኢንቴንድድ ኮንሲኮንስ፣ የአሜሪካን ሀገርም አውሮፓውን ስለገጠመን ሁለቱንም ስፖንሰር አናደርግም ብለው አሉ። ይሄ አንኢንቴንድድ ኮንሲኮንስ የሚሉት እንደው ያልታቀደ ያልታሰበ አጋጣሚ ነው ለማለት ነው። እንግዲህ እንደገባ የኤስፍን ኢቬንት ላይ ወይም ደግሞ የአውሮፓኖች ኢቬንት ላይ ብዙ እነ ኦፖዚሽን ፓርቲዎች እንደ ግንቦት ሰባት ሌሎችም ሌሎችም እየመጡ እዛ ላይ መፈክር የአንታይ ገቨርንመንት መፈክር ስለሚያሰሙ ስለሚያሰሙመመስላቻሉ ነን ፕሮፊት ነን ነን ፖለቲካ አለ። እና ማንም ሰው መጥቶ እኛ ኢቬንት ላይ መካፈል ይችላል። የኢትዮጵያን ቴሌቪዥን ሳይቀር ኢንቫይት አርገናል። ቮይስ ኦፍ አሜሪካን ብቻ አይደለም ኢሳትን ብቻ አይደለም፣ ወይም ኢቢኤስን ብቻ አይደለም። ለኢትዮጵያን ቴሌቪዥን ገዳድ ይግዳል። መታችሁ ከበር አርጉ። ቲፒኤልኤፍ ከፈለገ ኦነት ከፈለገ ኢትዮጵያዊንን እስካለ ድረስ እኛ ጋር መጥቶ መካፈል ይችላል። ግን ኢትዮጵያን ኤርላይንስ ግን በጣም በሚያሳዝን ሁኔታ ነው። ምክንያቱ ምንኮናበት ነው። አንድ ኢትዮጵያዊ ድርጅት ስንትና ስንት ዘመን የቆየ እሱን ከእኛ ድረገጽ ላይ ማውጣት። ይሄን ነገር መቼም ስህተት መሆኑን ገብቶት ይህን ነገር ይቀየራ ብዬ ተስፋ አደርጋለሁ። ምክንያቱም የኢትዮጵያን ኤርላይንስ የሁላችንም ኩራት ነው እና ኢትዮጵያኖች በሚሰበሰቡበት ቦታ በሙሉ ኢትዮጵያን ላች መገኘት አለበት ብዬ ተስፋ አደርጋለሁ። እስቲ እነሱ በኩል ያለውን ለመጠየቅ እንሞክራለን። እግዚአብሔር ይስጥልኝ አቶ ጌታቸው አመሰግናለሁ። እሺ አዲሱ፣ እኔም አዲሱንና እንግዳውን አቶ ጌታቸው ተስፋዬን አመስግኜ ዝግጅቱን በዚሁ አበቃለሁ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩን።